አወዛጋቢ ክስተቶች እያስተናገደ ዓመት ሙሉ የዘለቀው የኢትዮጵያ ፕሪምየር ሊግ አሁንም አንድ ቀሪ ጨዋታ ቢቀረውም በመጨረሻ ሳምንት ጨዋታዎች የውድድር ዓመቱ ሻምፒዮን ለይቶ ወራጆቹን አሰናብተዋል። ከሁለት ዓመት በፊት ፕሪምየር ሊጉን የተቀላቀለው መቐለ ሰባ እንደርታ፣ ሲዳማ ቡናና ፋሲል ከነማን አስከትሎ የ2011 ዓ ም የኢትዮጵያ ፕሪምየር ሊግ በበላይነት አጠናቋል። መቀለ 70 እንደርታ ትናንት ባካሄደው የኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት ጨዋታ ድሬዳዋ ከነማን 2 ለ1 በማሸነፍ እንዲሁም ፋሲል ከነማ በሽረ ከስሑል ሽረ ጋር ተጫውቶ ነጥብ መጣሉ ተከትሎ ነው የውድድሩ ሻምፒዮን መሆኑን ያረጋገጠው። ድሉን ተከትሎ በ10 ሺዎች የሚቆጠር የመቀለ ከተማ ነዋሪ ደስታውን በትግራይ ስቴዲየምና በመቀለ ከተማ ጎዳናዎች ሲገልጽ አምሽቷል። የኢትዮጵያ ፕሪምየር ሊግ በዚህ ዓመት በርካታ ክስተቶችን ያስተናገደ ሆኖ አልፏል። ስቴዲየሞች አካባቢ የሚታዩ የስፖርታዊ ጨዋነት መጓደል፣ የደጋፊዎች ግጭት፣ የክለቦችና የኢትዮጵያ እግር ኳስ ፌዴሬሽን አለመግባባት The ጨዋታዎች በተደጋጋሚ መራዘም ሊጉ በዚህ አመት ካስተናገዳቸው ፈታኝ ክስተቶች መካከል ጥቂቶቹ ናቸው በርካታ የኢትዮጵያ እግር ኳስን በቅርበት የሚከታተሉ አካላት እንደሚገልጹት ፕሪምየር ሊጉ ከአመት አመት ከስፖርታዊ ውድድርነት ይልቅ የብሔርና የፖለቲካ ውዝግብ ማዕከል የሆነ መምጣቱ በማንሳት ይተቻሉ እግር ኳስ ለመከታተል ረዥም ርቀት የሚጓዙ የተለያዩ ክለብ ደጋፊዎች አካላዊና ስነልቦናዊ ጥቃት ደርሶባቸዋል በሜዳዎች ስርዓት አልበኝነት ነግሰዋል ስፖርታዊ መንፈስ ጠፍቷል ይላሉ በፕሪምየር ሊጉ በሚታዩ ፈታኝ ክስተቶች ዙሪያ አስተያየቱ እንዲሰጠን የጠየቅነው ነው የኢትዮጵያ እግር ኳስን በቅርበት የሚከታተለው እንዲሁም ለዓለም አቀፍ መገናኛ ብዙኃን የሚዘግበው ጋዜጠኛ ግርማቸው ከበደ አሁናዊው የእግር ኳሱ ችግሮች መነሻ ከወቅታዊ የሀገሪቱ ሁኔታ ጋር የተሳሰረ ነው ይላል። አሁን ያሉት ችግሮቻችን ከሀገራዊ ነባራዊ ሁኔታዎች የሚቀዱ ናቸው። አንድም ፖለቲካዊ፣ አንድም ጠቅላይ ሚኒስትሩ እራሱ እንዳመኑት የብሔር መልክ መያዙ ውድድሩ፣ ሌላም ደግሞ በማህበረሰብ ውስጥ የሚታዩት ችግሮች በሙሉ ስቴዲየሞቻችን ላይ እየተንጸባረቁ መምጣታቸው ነው ብዬ አምናለሁ። ያ የማህበረሰቡ ውስጥ ያለው ህመም ወደ ስቴዲየሞቻችን እየመጣ ነው። እንግዲህ ሙሉ ለሙሉ ችግሮቹ ስቴዲየም ውስጥ ታይተዋለሁ የሚለውም ሌላ ጥያቄ ነው በእርግጥ ነገር ግን አሉ እነዛ በሌላ መስክ ያሉት ችግሮች፣ በሌሎቹ ሴክተሮች ያሉት ችግሮች ወደ ስቴዲየሙ መጥተው እግር ኳሱን እግር ኳስ ብቻ አላደረጉት። እግር ኳሱ ከእግር ኳስ ያለፈ በጣም የተለጠጠ ትርጓሜ እንዲሰጠው አድርጎታል። እንደ ሌሎች የእግር ኳስ ተንታኞች ገለጻም በኢትዮጵያ ፕሪምየር ሊግ ብቻ ሳይሆን በሌሎች የሀገሪቱ የእግር ኳስ ውድድሮች የሚታዩ ከስፖርታዊ ጨዋነት የወጡ አጋጣሚዎችና ና የሜዳ ውጭ ክስተቶች ከዓመት ዓመት እየተባባሱ መምጣታቸው ተከትሎ እግር ኳሱ ከመዝናኛነት ወደ ስጋትነት እየተቀየረ ነው ይላሉ። የኢትዮጵያ ፕሪምየር ሊግ የ2011 ዓ ም ሻምፒዮን የሆነው የመቐለ 70 እንደርታ አሰልጣኝ ገብረ መድህን ኃይልም ቢሆን የውድድር አመቱ በብዙ መልኩ ፈታኝ ነበር ብለው ይገልጹታል። አስቸጋሪ ነው እኔ አስቸጋሪ ጊዜ አሳልፍ ያሉ ባለፈ አመት ከጅማ ጋር ማለት ነው ይሄ ደግሞ ግን በጣም ከሚገባው በላይ አስቸጋሪ ነበረ ምክንያቱም ፈታኝ ነበረ አንደኛ ብዙ መሰናክሎችን አልፈናል። ብዙ እንግልት ገጥሞናል እና ብዙ ብዙ በዳኝነት በፌዴሬሽኑ አካባቢ ያለው ችግር እነዚህ እነዚህ በጣም የተለያዩ ኢቨን፣ ሌሎች ክለቦች አገነስት ሆነው እንድ እንዲህ አይነት ነገሮች እና በጣም ከብዙ እንትን ጋር ፋይታ አድርገን ነው ሻምፒዮን በዓለም አቀፍና በአህጉር ደረጃ ዝቅተኛ ውጤት ያለው የኢትዮጵያ እግር ኳስ የጸጥታ ስጋትነቱ ለመቀነስና ደረጃው ከፍ ለማድረግ እስከ ውድድር ቅርጽ መቀየር የሚደርስ ለውጥ ማድረግ አለበት የሚሉ አካላትም እየተበራከቱ ይገኛሉ። ያነጋገርነው የስፖርት ጋዜጠኛ ግርማቸው ከበደ እግር ኳሱ እግር ኳሳዊ በሆኑ መሪዎች ብቻ የሚመራ ከሆነ የተሻለ ነገር መፍጠር ይቻላል ይላል። ክለቦቹ ክለብ ብቻ ሆነው ከተቋቋሙ፣ ክለቦቹ በእግር ኳስ ብቻ በሚገኝ ውጤት የሚመዘኑ ከሆነ ክለቦቹ ከውድድር በኋላ ሲያሸንፉ ያ ማሸነፋቸው እግር ኳሳዊ ምክንያቶች ብቻ የሚቀርቡለት ከሆነ በኋላም የሚሰጣቸው ሽልማት እግር ኳሳዊ ሽልማት ብቻ የሚሆን ከሆነ ነው ወደ ወደምናስበው ደረጃ የምንደርሰው። መረጃዎች እንደሚያመለክቱት በኢትዮጵያ ፕሪሚየር ሊግ የሚወዳደሩ የእግር ኳስ ክለቦች በአመት እስከ 80 ሚሊዮን ብር ገደማ የሚደርስ ወጪ ያወጣሉ። ለኢትዮጵያ እግር ኳስ ክለቦች ወጪ ከሚደረግ ገንዘብ ውስጥም ዘጠና በመቶ የሚሆነው የሚገኘው ከክልልና ፌዴራል መንግስታት ካዝና ነው። ለዲደብሊው ዘገባ ሚሊዮን ስላሴ መቀለ።